ትንቢተ ኤርምያስ ምዕራፍ አስራ ስድስት የእግዚአብሔር ቃል ወደ እኔ እንዲህ ሲል መጣ። በዚህ ስፍራ ሚስት አታግባ፣ ወንዶችና ሴቶች ልጆችም አይሆኑልህ። እግዚአብሔር በዚህ ስፍራ ስለ ተወለዱ ወንዶችና ሴቶች ልጆች ስለ ወለዷቸውም ስለ እናቶቻቸው በዚህችም ምድር ስለ ወለዷቸው ስለ አባቶቻቸው እንዲህ ይላልና በክፉ ሞት ይሞታሉ፣ አይለቀስላቸውም፣ አይቀበሩምም፣ በመሬትም ላይ እንደ ጕድፍ ይሆናሉ በሰይፍና በራብ ይጠፋሉ። ሬሳቸውም ለሰማይ ወፎችና ለምድር አራዊት መብል ይሆናሉ። እግዚአብሔር እንዲህ ይላል፣ ሰላሜን፣ ቸርነትንና ምሕረትን ከዚህ ሕዝብ አስወግጃለሁና ልቅሶ ወዳለበት ቤት አትግባ፣ ታለቅስም ታዝንም ዘንድ አትሂድ። ታላላቆችና ታናናሾች በዚህ ምድር ይሞታሉ፣ አይቀበሩም፣ ሰዎችም አያለቅሱላቸውም ስለ ገላን አይነጩላቸውም፣ ራስንም አይላጩላቸውም። ሰዎችም ስለ ሞቱት ለማጽናናት የእዝን እንጀራ አይቈርሱላቸውም፣ ስለ አባቶቻቸውና ስለ እናታቸውም የማጽናናት ጽዋ አያጠጡአቸውም። ትበላና ትጠጣ ዘንድ ከእነርሱ ጋር ለመቀመጥ ወደ ግብዣ ቤት አትግባ። የእስራኤል አምላክ የሠራዊት ጌታ እግዚአብሔር እንዲህ ይላልና፣ እነሆ በዓይናችሁ ፊት በዘመናችሁም የእልልታን ድምፅና የደስታን ድምፅ የወንድ ሙሽራን ድምፅና የሴት ሙሽራን ድምፅ ከዚህ ስፍራ አስቀራለሁ። ለዚህም ሕዝብ ይህን ቃል ሁሉ በተናገርህ ጊዜ፣ ይህን ሁሉ ታላቅ የሆነ ክፉ ነገርን ስለ ምን እግዚአብሔር ተናገረብን? በደላችንስ ምንድን ነው? በአምላካችንስ በእግዚአብሔር ላይ የሠራ ነው ኀጢአታችን ምንድን ነው ቢሉህ፣ አንተ እንዲህ ትላቸዋለህ፣ አባቶቻችሁ እኔን ስለ ተዉ ነው ይላል እግዚአብሔር። ሌሎችንም አማልክ ተከተሉ፣ አመለኳቸውም፣ ሰገዱላቸውም እነርሱም ትተውኛል ሕጌንም አልጠበቁም። እናንተም ከአባቶቻችሁ ይልቅ ክፉ አድርጋችኋል፤ እነሆም ሁላችሁ እንደ ክፉ ልባችሁ እልከኝነት ሄዳችኋል፣ እኔንም አልሰማችሁም። ስለዚህ ከዚህች ምድር እናንተና አባቶቻችሁ ወዳላወቃችኋት ምድር እጥላችኋለሁ፤ ምሕረትንም አላደርግላችሁምና በዚያ ሌሎችን አማልክት ቀንና ሌሊት ታመልካላችሁ። ስለዚህ እነሆ የእስራኤልን ልጆች ከግብጽ ምድር ያወጣ ሕያው እግዚአብሔርን ዳግመኛ የማይባልበት ዘመን ይመጣል፣ ይላል እግዚአብሔር። ነገር ግን የእስራኤልን ልጆች ከሰሜን ምድር ካሳደዳቸውም ምድር ሁሉ ያወጣ ሕያው እግዚአብሔርን ይባላል። እኔም ለአባቶቻቸው ወደ ሰጠኋት ወደ ምድራቸው እመልሳቸዋለሁ። እነሆ ብዙ ዓሣ አጥማጆችን እሰድዳለሁ፣ ይላል እግዚአብሔር። እነርሱም ያጠምዱአቸዋል። ከዚያም በኋላ ብዙ አዳኞችን እሰድዳለሁ፣ እነርሱም ከየተራራውና ከየኮረብታው ሁሉ ከየድንጋዩም ስንጣቂ ውስጥ ያድኑአቸዋል። ዐይኔ በመንገዳቸው ሁሉ ላይ ነው፣ ከፊቴም አልተሰወሩም፣ ኃጢአታቸውም ከዐይኔ አልተሸሸገም። ምድሬንም በተጠሉ በጣዖቶቻቸው ሬሳዎች አርክሰዋልና፣ ርስቴንም አስጸያፊ በሆኑ ነገሮች ሞልተዋልና አስቀድሜ የበደላቸውንና የኀጢአታቸውን ዕዳ ሁለት እጥፍ እከፍላቸዋለሁ። አቤቱ ኃይሌ አምባዬ፣ በመከራም ቀን መጠጊያዬ ሆይ ከምድር ዳርቻ አሕዛብ ወደ አንተ መጥተው በእውነት አባቶቻችን ውሸትንና ከንቱን ነገር የማይረባቸውንም ወርሰዋል ይላሉ። በውኑ ሰው አማልክት ያልሆኑትን ለራሱ አማልክትን አድርጎ ይሠራልን? ስለዚህ እነሆ አስታውቃቸዋለሁ። በዚህች ጊዜ እጄንና ኃይሌን አስታውቃቸዋለሁ። እነርሱም ስሜ እግዚአብሔር እንደሆነ ያውቃሉ።